ለንደን የምታስተናግደው አስራ ስድስተኛው የዓለም አትሌቲክስ ሻምፒዮና ነገ አርብ በይፋ ይጀመራል። የውድድሮቹ መርሃ ግብሮች የወጡ ሲሆን በዚሁ ዕለት የወንዶቹ 100 ሜትር፣ የሴቶች 1500 ሜትር አንደኛ ዙር ማጣሪያና የወንዶች 10 ሺህ ሜትር ፍጻሜ ቅድምድሞች ይካሄዳሉ። በወንዶቹ 10 ሺህ ሜትር ፍጻሜ ሦስት የኢትዮጵያ አትሌቶች ይሳተፋሉ። ሶሎሞን ክፍሌ በመክፈቻ ዋዜማ ሁኔታውን ያስቃኝናል። ልዩ ልዩ ውድድሮቹ ነገ በለንደን ስታዲየም የሚጀምሩት በሀገሩ አቆጣጠር ከምሽቱ አንድ ሰዓት ላይ በወንዶቹ አንድ መቶ ሜትር የዙር ማጣሪያ ነው። ኢትዮጵያውያቱ ገንዘቤ ዲባባ፣ ጉደፌ ጸጋዬ፣ በሱ ሳዶና ፈንቱ ወርቁ የሚሳተፉበት የሺ አምስት መቶ ሜትር ሴቶች ማጣሪያም በነገው የውድድሮች መርሃ ግብር ውስጥ ተካትቷል። በመጨረሻም አመሻሹ ላይ የወንዶቹ አስር ሺህ ሜትር ፍጻሜ ይካሄዳል። በወንዶቹ ዐሥር ሺህ ሜትር ፍጻሜ ከኢትዮጵያ የሚሳተፉት አባዲ ሐዲስ፣ ጀማል ይመርና አንዱ አምላክ በልሁ ይሆናሉ። በነገ ዕለት ከአንድ መቶና ሺህ አምስት መቶ ሜትር ማጣሪያና ከዐሥር ሺህ ፍጻሜ ሌላ የዲስከስ ውርወራ፣ የምድር ዝላይና የጦር ውርወራ ውድድሮችም ይካሄዳሉ። በማግስቱ ቅዳሜም የወንዶች ስምንት መቶ ሜትር አንደኛ ዙር ማጣሪያ የሴቶች ሺ አምስት መቶ ሜትር ግማሽ ፍጻሜና የሴቶች ዐሥር ሺህ ፍጻሜ ውድድሮች ይካሄዳሉ። በምሽቱ የዓለም ዜናችን ላይ አሸናፊዎቹን እንገልጻለን። ወደ ነገ አርቡ የመክፈቻ ዕለት ትኩረት ይስባሉ የተባሉ ውድድሮች ስመለስ በዋናነት የምናገኘው የወንዶቹን አንድ መቶ ሜትር ማጣሪያ ይሆናል። እዚህ ላይ ደግሞ ማለት የመቶና ሁለት መቶ ሜትር ፈጣን ሩጫ ዜና ሲነሳ በአብላጫው የሚነገርለት የጃማይካው ኡሴን ቦልት መሆኑ ይታወቃል። ኡሴን ቦልት ከነገው በለንደን ከሚካሄደው የዓለም አትሌቲክስ ሻምፒዮና ውድድር በኋላ አርፋለሁ፣ ራሴን ከሩጫው ስፖርት ውድድር ለማግለል አቅጃለሁ ብሏል። ስለዚህ ኡሴን ቦልት ከነገ በስቲያ እሁድ መሰናበቱ ስለሆነ ዓለም ዓለም በከፍተኛ ትኩረት የሚከታተለው ውድድር ይሆናል ተብሎ የሚጠበቀው ይኸው የአንድ መቶ ሜትር ፍጻሜ እንደሚሆን አያጠራጥርም። ሁሴን ቦልት በቅርቡ በሰጠው ጋዜጣዊ መግለጫ የእርሱን አርአያነት ለመከተል ለሚፈልጉ ወጣቶች ጠቃሚ ምክር ለግሷል። የጃማይካው ንጉሥ ትተህ ማለፍ የምትፈልገው ቅርስ ምን ይሆናል ተብሎ ለቀረበለት ጥያቄ ሲመልስ አለመሸነፍን፣ አለመቀደምን ነው ሲል በአንድ ቃል አጠቃሎ መልሷል። በእርግጥም ታዲያ ሁሴን ቦልት በመቶ ሜትሩ ፈጣን ውድድር በጡረታ የሚገለለው በማንም ሳይቀደም ሁሌ በአንደኝነት በማጠናቀቅ ሊሆን ነው። አራት በአንድ መቶና አራት በሁለት መቶ ሜትር የዱላ ቅብብሎሽ የሚታወቅ ነገር ባይኖርም፣ አሁንም ተስፋ የማደርገው ማንም ሊያስቆመኝ በማይችል ሊቀድመኝ በማይችል ሁኔታ ይሆናል ሲል ጋዜጠኞቹን ይህችን ቃሉን እንዲያሰፍሩለት ጠይቋል። የሁሴን ቦልትን ጉዳይ እዚህ ላይ ልግታና በአጠቃላይ የዘንድሮው የለንደን ዐሥራ ስድስተኛው የዓለም አትሌቲክ ሻምፒዮና ውድድር ምን ይመስላል የሚለውን አይቼ ላብቃ። በተለይ የጸጥታ ጥበቃውን ጉዳይ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዚደንት ሴባስቲያን ኮ ከቅርብ ወራት በፊት አካባቢውን ጎብኝተው ነበር። የጸጥታ ጥበቃውን በተመለከተ ሲናገሩም ለንደን የ2012ቱን ኦሊምፒክ ባስተናገደችበት ወቅት በቅርብ ሆኜ እንደ ተከታተልሁት ዘንድሮም ሙሉ ዝግጅት እንዳደረገች እተማመናለሁ ብለዋል። ወቅቱ ማለት ሴባስቲያን ኮ ለንደንን የጎበኙበት ሰዓት የሻምፒየንስ ሊጉ እግር ኳስ ውድድር እየተካሄደ ነበር። ያኔም የቦርሻ ዶርትሙንድን ቡድን ይዞ ይጓዝ በነበረ አውቶቡስ ላይ ጥቃት ደርሷል። እናም በለንደን ተመሳሳይ ችግር እንዳይፈጠር የጸጥታ ጥበቃ ጉዳይ ምን ያህል ታስቦበታል፣ ዝግጅቱስ ምን ይመስላል ተብለው ሲጠየቁ የ2012ቱን ልምዴን ነው እዚህ ላይ መጠቀም የሚችለው ካሉ በኋላ ውጤታማ የሚሆን የጸጥታ ጥበቃ ምንጊዜም ስለ ጉዳዩ በአደባባይ ገለጻ የማትሰጥበት ሚስጢራዊ አሰራር ነው ብለዋል። ለንደን ከተማ ደግሞ ከየትኛውም የዓለም ከተሞች በተሻለ የጸጥታ ጥበቃ አሰራር የተዘረጋባት በመሆኗ የደህንነት ሠራተኞችና ፖሊሶች በመተባበር የዓለሙን አትሌቲክስ ሻምፒዮና ውድድሮች ያለ እንከን ተጀምሮ እንዲያልቅ ጠንክረው እንደሚሠሩ አልጠራጠርም ሲሉ ሴባስቲያን ኮ አስረድተዋል። ዶርትሙንድ፣ ጀርመን ውስጥ የቦርሺያን እግር ኳስ ቡድን አሳፍሮ በነበረው አውቶቡስ አቅራቢያ ሦስት ቦንቦች ፈንድተው በአንድ ተጫዋች ላይ ጉዳት መድረሱ አይዘነጋም። ራሱን እስላማዊ መንግሥት ነኝ በሚለው ቡድን በአባልነት የሚጠረጠር አንድ ግለሰብ ከጥቃቱ ጋር በተያያዘ በቁጥጥር ስር ይዟል። ይህን መሰሉ ችግር በለንደን እንደማይደርስ የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ፕሬዝደንት ሴባስቲያን ኮ እና የውድድሩ አዘጋጆች እምነት ነው።